ወደ ትግራይ መቀሌ ከተማ እንሸጋገርና የትናንቱን የገና በዓል አከባበር ባጭሩ እናያለን። በመቀሌ ዩኒቨርሲቲ የአይደር ሆስፒታል ሰራተኞች በቅርቡ ባቋቋሙት የበጎ አድራጎት ትናንት ከሙማንና አስተማሚዎች፣ እንዲሁም በአካባቢው ማህበረሰብ ከሚገኙና ጧሪ ከሌላቸው አረጋውያን ጋር በመሆን ልዩ የገናን በዓል አክብረዋል። ዝግጅቱ ላይ የተገኘው ግርማይ ገብሮ ተከታዩን ልኳል። ዶክተር አማንኤል ሀይለ የአይደር ሆስፒታል ሜዲካል ዳይሬክተር፣ ዛሬ እንግዲህ ከቤተሰቡ ተነጥለው እዚህ ሆስፒታል ነው ያሉት። እዚህ ሆስፒታል ደግሞ የተለያየ ዝግጅት አለ። ማን ያዘጋጀው? በማንሰብ ነው የተዘጋጀው? ምንድን ነው እየተደረገ ያለው? እስኪ ንገሩኝ። እንግዲህ እንደሚታወቀው ታካሚዎች እዚሁኛው ጋር አሉ በብዛት እና በዚህ የበዓል ቀን ከቤተሰቦቻቸው ተለይተው ነው እዚህ የሚውሉት። ስለዚህ ቤት እንዳሉ እንዲሰማቸው ምን ማድረግ አለብን በሚል የሆስፒታላችን ሰራተኞች ኮሌጃችን ሰራተኞች በጋራ በመሆን ሀሳብ አነሱ እና በተቋማችን ደረጃ የቻሪቲ ቡድን ተቋቁሟል። በጎ አድራጊዎች ድርጅት ምክንያቱም የህብረተሰባችንን ችግር ለመቅረፍ መንግስትን መጠበቅ ብቻ ትክክል አይሆንም፣ እኛም በራሳችን ማድረግ የምንችለው ነገር አለ በሚል የተቋቋመ ቡድን አለ። ያ ቡድን ይህን ኃላፊነት እንዲወስድ በማድረግ እንደምታየው አረጋውያኖች አሉ። ከአይደር አካባቢ አስተዳደር ጋር በመነጋገር እነሱንም አመት በዓል እንኳን አደረሳችሁ ለማለት እናም ተኝተው የሚታከሙ ታካሚዎቻችንንም በሙሉ እንኳን አደረሳችሁ ለማለት ስታፉ ከዩኒቨርሲቲያችን አስተዳደር ጋ የኮሌጅ አስተዳደር ጋ በጋራ በመሆን ነው ይህን እያደረገ ያለ። ዶክተር አማንኤል እንዲሁ ቁጥሩ ይታወቃል። እንዲ በአማካይ ምን ያህል ይሆናል ሰራተኛው ይህንንን ገንዘብ ያዋጣው ታካሚ ውስጥ ምን ያህል ይገመታል? እንግዲህ ያለን አልጋ አምስት መቶ አልጋ ነው። እስከ አራት መቶ አልጋዎች ድረስ ኦኪፓይድ ይሆናሉ ብዙ ጊዜ። ስለዚህ ኤግዛክት ዛሬ ያለውን ፊገር ባል ይዘው፣ እስከ አራት መቶ ታካሚዎች አሉን፣ አስታማሚዎቻቸውም አሉ። አጠቃላይ እንግዲህ ኦልሞስት ሁሉም ስታፍ ተሳትፏል ማለት ይቻላል። ፈቃደኛም ስለነበር ኮንትሪቢዩት ያደረገው እንደየ አቅሙ ነው። ከትንሽ ብር ጀምሮ እስከ ብዙ መቶ ብሮች ድረስ ያዋጡ አሉ። በዩኒቨርሲቲ ደረጃም በነጻ አምስት በጎች በአስተዳደር ደረጃ እስከ መስጠት እንዲሁም ተደርሷል። በአሁኑ ሰዓት ቋሚ የሆኑ አባላቶችን መመዝገብ አልጀመርንም፣ በጎ አድራጎት ድርጅቱ በኩል ማለት ነው። ግን ቋሚ የሆነ አባል ኖሮት ከሆስፒታላችንም ውጭ እዚህ ሆስፒታል የሚመጣ ሰው ብዙ ማህበራዊ ችግር አለበት፣ ለመታቀብ ሲመጣ ያንንም አድሬስ ለማድረግ አቅማችን በፈቀደ ከሆስፒታላችንም ውጭ መስራት የምንችለውንም ለማድረግ ነው። ግን ይህን ያህል አባል ባለንም ኦልሞስት ሁሉም ስታፍ ተሳትፏል። በአሁኑ ሰ ዶክተር አማንኤል ኃይለ የአይደር ሆስፒታል ሜዲካል ዳይሬክተር፣ እንግዲህ በጣም ነው የማመሰግኖት። እግዚአብሔር ይስጥልን። እንኳን ደረሰ የመቀሌ ዩኒቨርሲቲ ፕሬዚዳንት ዶክተር ክንደያ ገብረ ህይወትም እዚሁ ዝግጅት ተገኝተዋል ና ዶክተር እንዴት ነው ዛሬ አመት በዓል ነው ቤት ከልጆች ጋር ከቤተሰብ ጋር የምትውሉበት ቀን ነበረ እና ዛሬ ደግሞ ለየት ያለ ነገር ነው እያየን ያለነው በአይደር ሪፈራል ሆስፒታል ውስጥ እስኪ ምን ማለት ይችላሉ ዶክተር ብዙዎቻችን ያው ቤት ብንውል ደስ ይለናል። ግን ከዛ የበለጠ ደግሞ ሰፊ ማህበረሰብ አለን ነው። እዚህ ዛሬ አረጋውያን አሉ። ለእነሱ ማህበረሰቡ ያዋጣዋል፣ ዩኒቨርሲቲ የተወሰነ ኮንትሪቢዩት አድርጓል። ከዛ በተጨማሪ ግን በሽተኞች አሉ። እዚህ በሽተኞች ጤነኞች ቢሆኑ፣ ቢወጡ፣ ከቤተሰብ ጋር ቢውሉ ደስ ይላቸዋል። ስለዚህ እኛም ቤት ብንውል ጥቂት ነው የምንሆነው ከዚህ ወተን ደግሞ በጣም ከብዙ ዩኒቨርስቲ ማህበረሰብ ከታካሚዎችም፣ ከአካባቢ ያሉት ጠዋሪ የሌላቸው ሽማግሌዎች ከነሱ ጋር መዋል ደግሞ የበለጠ ደስ የሚያሰኝ እንግዲህ ይህንን እየመሩ ያሉት በአይደር ሆስፒታል በመቀለ ዩኒቨርሲቲ ስር በቅርቡ የተቋቋመው የበጎ አድራጊ ማህበር ወይም ስብስብ ነውና ይህ ባህል እንግዲህ ኢትዮጵያዊ ባህልም ነው። በሌሎች ዩኒቨርሲቲዎችንም መለመድ ያለበት ይመስለኛል። ና እስኪ ተማሪዎችም ወጣቶችም ማህበረሰቡ ምንድን ነው የሚማረው ከዚሁ እንደዚህ አይነት ማህበር በአይደር ብቻ አይደለም ያለን፣ በሁሉ ግቢዎች አሉ። ይሄ ማለት ወገን ለወገን የሚባለው ከእንደዚህ ነገር ነው መጀመሪያ ያለበት። ሁላችን በየቤታችን የሆነ ትርፍ ነገር ይኖራል። ያቺ ትርፍ ለብዙ ሰው ደግሞ ትርጉም ያላት ነው የምትሆነው እና ዩኒቨርሲቲዎች ደሴት መሆን የለባቸውም። ዩኒቨርሲቲዎች ችግር ፈቺ ምርምር ማካሄድ አለባቸው ስንል እንዲህ አይነትም የማህበረሰብ አገልግሎት መስጠት ይኖርባቸዋል። ትልቅ አቅም ስላለ ስላለው ማለት ነው። ስለዚህ ሊኖር ይችላሉ። ግን እኛ በበኩላችን በጣም ደስ ብሎ የመቀለ ዩኒቨርሲቲ ፕሬዚዳንት ዶክተር ክንደያ በጣም ነው ማመሰግኖት። እንኳን ያደረሶዎት እናንተም መልካም በዓል። እስኪ ማን ልበል የት ነው ያለነው? እስኪ እንገሩኝ። አሁን አይደል ሆስፒታል ነው ያለነው? ማልበር የሆነ አስካሳ ይባላለሁ። እርስዎ አስታማሚ ነው? እዚህ ልጄ ታሟል። ለማሳከም በጣም በዓል እዚህ ሆስፒታል ነው የዋሉት። አመት በዓል እዚህ ሆስፒታል ብያለሁ። በጣም አመሰግናለሁ። ቤቴ እንደዋልኩ ነው የምቆጥነው። እንኳን አደረሳቸው አብሮ እንኳን አደረሳችሁ። እናመሰግናለን። ስሜ ኑር አዲስ ይባላል። ልጄ ታሞ አራት ወር አካባቢ ነው እዚህ በጣም ቆንጆ ነው። ቆንጆ ደስ ይላል። በቃ በዓሉ እንዴት እያሳለፋችሁ? ቆንጆ ኖረ። ሸጋ ነው ሸጋ ነው። እንኳን አደረሳችሁ ለሁላችን እንኳን አደረሰ። እንኳን ልጅሽ እንዴት ናት? እየተሻላት ነው። ለውጣላት አላት? ሰጥተዋታ ለጣና ነው። እስኪ እንኳን አደረሰት። አውሎ እንኳን አደረሰ ማልበል አለቃ ብርሃን ነው የሚባለው። ልዬ ነው የታመመ እና እንዴት ነው ለውጥ አላት? ለውጧ ትልቅ ለውጣ ነው ያለው። ይሄ አስደሳች የሆነ አውደ ዓመት ነው ያዋል ነው። በሽታዋማ በቃ የምግብ ጥረት ነው። ሌላ ችግር የለባትም ነው ነው ስሜ ሲስተር መሀሌ ፀሐይ ይባላለሁ። ሲስተር መሀሌት እንኳን አደረሰሽ። አሜን። እንኳን አውራ ደረሰ። እንዴት ነው በዓል? እንግዲህ የባህል ልብስ ለብሰሻል። ሌላ ጊዜ ቤት ነበር የምትውዩ ይመስለኛል። ዛሬ ግን እዚሁ ከህፃናቱ ጋር ከበሽተኞችና ከቤተሰቦቻቸው ጋር ነው እየዋልሽ ያለሽውና ማለት የዛሬው በጣም ለየት ይላል። በጣም ደስ ይላል። እዚህ በሽተኞች አሉን። ከበሽተኞች ህጻናት ጋር ሆነን በጣም ደስ በሚል ሁኔታ ነው ያሳልፍ ነው እና የእነሱ ደስታ ሳይ እኔም ከነሱ በላይ ነው ደስ ያለኝና በጣም ደስ ይላል። በመቀሌ ዩኒቨርሲቲ ስር የሚተዳደረው የአይደር ሪፈራል ሆስፒታል በቅርቡ በሆስፒታሉ ሰራተኞች የተዋቀረው የበጎ አድራጎት ማህበር ከሰራተኛው ያሰባሰበውን ገንዘብ መሰረት በማድረግ ዛሬ በሪፈራል ሆስፒታሉ ከበሽተኞች እና ከቤተሰቦቻቸው ጋር እንዲሁም ከሆስፒታሉ አካባቢ የሚገኙ አረጋውያን ጋር አብሮ በዓሉን እያከበረ ነው ያለው። ዶክተር ገሊላ፣ እንኳን አደረሰሽ። እንኳን አደረሰ ኬ ነው የመጣሽው? የመጣሁት ከኢሊኖይስ ሺካጎ ነው የመጣሁት። እዛ ነው የምኖረው ከባለቤቴና ከልጆች ጋር። የመጣሁት ለስራ ነው በአብዛኛው። ምክንያቱም እኔ ዩኒቨርስቲ ኦፍ ኢሊኖይስ አት ሺካጎ ነው የምሰራው እና ጊዜን ከፋፍዬ ግማሹን ጊዜ ወይ ማማ እሺ ግማሹን ጊዜ ከፍዬ የተወሰነ ጊዜ ኢትዮጵያ መጥቼ እሰራለሁኝ እና አስተምራለሁኝ። ስለዚህ አሁን ይሄን ንወር እዚህ ቆይታ ለማድረግ ነው የመጣሁት ና በአጋጣሚ ደግሞ በስራ ላይ ሆነን ያለ ሆስፒታል ላይ ነው፣ በአጋጣሚ ይህን እድል መኖሩ ነው የሰማሁት ከሁለት ቀን በፊት ና በጣም ስለገፍኩት ና በሀገራችን ባህል ደግሞ በዓልን የምናከብረው ብቻችንን ሳይሆን ከህብረተሰባችን ከማህበረሰባችን ጋር ስለሆነ ያንን እድል ለማግኘት ነው ነው የሚመጣሁት ለመሳተፍ ፈልጌ። በጣም ደስ ይላል፣ በጣም ደስ ይላል። ዶክተር ገሊላ እንኳን አደረሰሽ። ኬን እባላሉ። አሜሪካዊ ነው። አዲስ ነግር ነው ነው፣ ገና ለማየት ጥሩ ነው። እንኳን አደረሰው ለሁላችንም። አቶ የእርጋ ገብረ እግዚአብሔር ከኦሳ የኤድስ መከላከያና ማህበራዊ አገልግሎት ድርጅት መንፈሳዊ ተግባር በመንፈሳዊ በዓል ሲቀናጅ ብዙ ጊዜ ያልተለመደ ነው። ብዙ ጊዜ መንፈሳዊ በዓል ስጋዊ በሆነ ቦታ ነው የሚከበረው። አሁን ግን መንፈሳዊ በዓል በመንፈሳዊ ተግባር ያውም ከሆስፒታል ደግሞ የሚጠበቅ ተግባር ነው እና ለሌሎቹም አርአያ የሚሆን ነው። በቅርብ ጊዜ ሁለቱም ትልልቅ ካምፓሶች ይህንን ማህበር እንደ መልካም ተሞክረው ወስደው የራሳቸው ማህበር ያደራጃሉ ተብሎ ይጠበቃል። ዶክተር ፋሲካ አምደስላሴ እስኪ ስሜት ሆን ይንገሩ። አስፍተን ካሰብን ደስታው ልክ በሰፋ ነው መጠን ይሆናል ማለት ነው። ስለዚህ ቤታችን ብቻ ከሆነች ደስታ ቤት ብቻ ትሆናለች። ግን አሁን መቀሌን ደግሞ እንደ ቤታችን አይደር አካባቢ እንደ ቤታችን አስበን ውጭ ደግሞ ከእነዚህ ሰዎች ሁሉ ላይ በአንድ ላይ ጊዜ ስናሳለፍ ደስታችን በዛው ልክ ይሰፋል። ስለዚህ በጣም ነው ደስ ያለ። ስለዚህ በእንደዚህ አይነት ኦኬዥኖች የጀመርነው ነገር በኋላ በመላው ህይወታችን መረደረትን ማዕከል ያደረገ ኑሮ ድንመራ እኛም ተማሪዎቻችንም ያነሳሳናል ማለት ነው። ምክንያቱም ጥቅሙ ዞሮ ዞሮ ለእኛው ደስታው መባረክ ነው። ስለዚህ ያን ነገር ለማሳየት እየሞከርን ነው ብዬ አስባለሁ። አይደር ሚት ዶክተር ፋሲካ አምደ ስላሴ እንኳን አደረሱት። በጣም ነው ማመሰግነው፣ አመሰግናለሁ። እንኳን አብሮ አደረሰን፣ መልካም በዓል። በመቀለ ዩኒቨርሲቲ ስር በሚገኘው የአይደር ሪፈራል ሆስፒታል እየተካሄደ ያለው ልዩ የገና በዓል ዝግጅት ቀጥሏል። እኔ በዚሁ ላብቃ። ለሁላችንም እንኳን አደረሰን። ለአሜሪካ ድምፅ ግርማይ ገብሩ ከመቀለ። The cup.